ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 15 2011 ዓ ም ዝግጅታችን ጀመራል ጤና ይስጥልን እንደምናመሽታችኋል። አስተናጋጆቻችሁ እኔ ሰለሞን ክፍሌና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የቀድሞ የብአዴንና የኢህአዴግ ከፍተኛ አመራር አባላት አቶ በረከት ስምዖንና አቶ ታደሰ ካሳ በቁጥጥር ስር የዋሉት የህዝብ ሀብት በማባከን ተጠርጥረው ነው። የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡ ማመንጭ ናቸው ብለን ያሰብናቸው ሁለት ግለሰቦች አቶ በረከሰሙን እና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንዲመሰረት የሚያስችሉ በቂ ማስረጃዎች ናቸው። ኮሚሽነር ዝጋለ ገበየው የአማራ ክልል የሥነ ምግባርና ጸረ ሙስና ኮሚሽነር ናቸው። ዘገባውን በአብይ ርዕስ ይዘናል። የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የቀድሞ የበአዴንና የኢህአዴግ ከፍተኛ አመራር አባላት አቶ በረከት ስምዖን እና አቶ ታደሰ ካሳ በቁጥጥር ስር የዋሉት የሕዝብ ሀብት በማባከን ተጠርጥረው ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ሥራ አስፈጻሚነት፣ አቶ በረከት ስምዖን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸው ነው የተያዙት። ይህንን ተከትሎ የአማራ ክልል ሥነ ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ባህር ዳር ከተማ የገቡ ሲሆን በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝጋለ ግበየው ተናግረዋል። የተጠረጠሩበት ወንጀል የተፈጸመውም በክልሉ በመሆኑ ጉዳያቸው በክልሉ ፍርድ ቤት እንደሚታይ ኮሚሽነሩ ጨምረው አስረድተዋል። ባልደረባችን አስቸር ምስጋናው ከባህር ዳር የላከችው ዘገባ ደርሶናል። ዝርዝሩ ወደ ኋላ በአብይ ርዕስ ይቀርባል። አቃቢ ሕግ በከባድ የሰብአዊ መብቶች ጥሰት በጠረጠራቸው ሰዎች ላይ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። የተጠርጣሪ ጠበቆች ጥያቄውን ተቃውመዋል። ፍርድ ቤቱ በጉዳዩ ላይ ትእዛዝ ለመስጠት ለነገ ቀጥሯል። መለስካቸው አምሃ ተጨማሪ አለው። አቃቢ ሕግ አቶ ጎሃ ጽባን አቶ አማኑኤል ኪሮስን ደርበው ደመላሽን ጨምሮ በ14 የብሔራዊ መረጃና ደህንነት መስሪያ ቤት የቀድሞ ሠራተኞች ላይ የጀመረውን ምርመራ ለመቀጠል ተጨማሪ 14 ቀን ጊዜ እንዲሰጠው ለፌዴራሉ ከፍተኛ ፍርድ ቤት አመለከተ። አቃቢ ሕግ ለዚህ ማመልከቻው ምክንያት ናቸው ያላቸውን ቀሪ ሥራዎችም ዘርዝረዋል። እንደ አቃቢ ሕግ ከሆነ በአሁኑ ጊዜ በቀዳሚ ምርመራ አድራጊ ፍርድ ቤት ከአርባ ያላነሱ ምስክሮቹ የምስክርነት ቃላቸውን እየሰጡ ይገኛሉ። የተጎጆዎችን የሕክምና ማስረጃዎች እያሰባሰበና የባለሙያ አስተያየት እያጠናቀረ እንደሆነ እንዲሁም ተጠርጣሪዎቹን ፎቶግራፍ ማስነሳት የሚቀርቡ ስራዎቹ እንደሆኑ አስረድተዋል። ለዚህም በእነዚህ ከባድ የሰብአዊ መብት ጥሰት ጠርጥዳቸዋለሁ ባላቸው ሰዎች ላይ ምርመራውን ለመቀጠል የ14 ቀን ተጨማሪ ጊዜ እንዲሰጠው አመልክቷል። የተጠርጣሪ ጠበቆች በበኩላቸው ይህ የአቃቢ ሕግ ጥያቄ በቂ ምክንያት ያለው አይደለም ሲሉ ተከራክረዋል። ከዚህ በተጨማሪም አቃቤ ህግ በዚህ ፍርድ ቤት የምርመራ መዝገብ ከፍቶ ሳለ በሌላ ፍርድ ቤት ምስክሮችን አሰማለሁ ማለቱም ህጋዊ መሰረት የሌለው አሰራር ነው ብለዋል። ተጠርጣሪዎቹን ፎቶግራፍ ማስነሳት የተጨማሪ ምርመራ ጊዜ መጠየቂያ ምክንያት ሊሆን አይገባም፣ ምክንያቱም ተጠርጣሪዎቹ የመንግስት መስሪያ ቤት ሰራተኞች እንደመሆናቸው ፎቶግራፋቸው በየግል መዝገባቸው ሊገኝ ይችላል ሲሉ ተከራክረዋል። ደንበኞቻቸው የተጠረጠሩት አካል በማጉደል ወንጀል መሆኑን አስታውሰውም። ይህ ወንጀል የዋስ መብት የሚያስከለክል ስላልሆነ ፍርድ ቤቱ የዋስ መብታቸውን ጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ያደርግ ዘንድ ጠይቀዋል። ፍርድ ቤቱ የሥራ ሰዓቱ ማብቃቱን አስታውቆ በነገ ዕለት ቀሪውን ክርክር ሰምቶ ትዕዛዝ ለመስጠት ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጠቅላይ ሚኒስትር አብይ አህመድ ዛሬ በዳቮስ ስዊዘርላንድ የዓለም ኢኮኖሚ ጉባኤ ላይ ባደረጉት ንግግር ባለፉት ዘጠኝ ወራት መንግሥታቸው የወሰዳቸውን ፈጣን የፖለቲካና ኢኮኖሚ ማሻሻያዎች ዘርዝረዋል። በብዙ ሺዎች የሚቆጠሩ የፖለቲካ እስረኞችን ፈተው ተቃዋሚዎች ለዲሞክራሲ ግንባታ እንዲሰሩ መንግሥታቸው እርምጃ መውሰዱንና ከህዝቡ ቁጥር ግማሽ የሚሆኑ ሴቶች በአስተዳደራቸው ውስጥ ከፍተኛ ሥልጣን እንዲኖራቸው መደረጉን አስምረውበታል። ከ100 ሚሊዮን የኢትዮጵያ ሕዝብ 60 ሚሊዮኑ ከ24 ዓመት በታች የሆኑ ወጣቶች መሆናቸውን ጠቅሰው ለተሻሉ ሥራዎች ፈጠራና ለኢኮኖሚ እድገት የትምህርት ጥራትን ማጠናከር አማራጭ የለውም ብለዋል። ይህም የግል ንግዱን ማበረታታት እንደሚጠይቅ ገልጸው አራት ዕቅዶችን ይፋ አድርገዋል። በቅድሚያ አነስተኛና መካከለኛ ንግዶች እንዲያድጉና እንዲያብቡ እናደርጋለን። አንድ ሦስተኛ የብድር ተጠቃሚዎች የመበደር ችግር እንዳለባቸው ስለሚናገሩ ይህ እንዲሻሻል እናደርጋለን። አዲስ ንግድ ለሚከፍቱ ሁኔታዎች የተቀላጠፉ እንዲሆኑ ፖሊሲዎችን እናሻሽላለን። የሀገራችን ኢኮኖሚ እንዲያድግ የግል ይዞታዎችን ለዓለም አቀፍ ለነዋይ አፍሳሾች በራችንን ክፍት እናደርጋለን። በመጨረሻም ፈጣን የኢኮኖሚ እድገት ለማስመዝገብ የመንግሥትና የግል ይዞታዎች ጎን ለጎን እንዲራመዱ እናደርጋለን። ጠቅላይ ሚኒስትር አብይ አህመድ ሲያጠቃልሉም እነዚህ እርምጃዎች ዜጎቻችን በሰላም በጤንነትና በብልጽግና የመኖር ሙሉ አቅም እንዲኖራቸው ያደርጋሉ ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ አውሮፓ የሚደረግ ፍልሰትን አስመልክቶ በኢጣሊያና በፈረንሳይ መካከል የተፈጠረው ዲፕሎማሲያዊ አለመግባባት ወደፊት ለአውሮፓ ፓርላማ በሚካሄዱ ምርጫዎች ቀዳሚው የፖለቲካ አጀንዳ ሊሆን እንደሚችል ተገለጸ። የአፍሪካ ሀገሮችን የምታደኸየው ፈረንሳይ ናት ሲሉ የኢጣሊያው ምክትል ጠቅላይ ሚኒስትር ሉዊጂ ዲማዮ በዚህ ሳምንት ከከሰሱ በኋላ ፓሪስ የኢጣሊያውን አምባሳደር ጠርታ አነጋግራለች። ዛሬም ከአፍሪካ የሚሰደዱ ሰዎች ካሉ በቅድሚያ ፈረንሳይ፣ ቀጥሎም ሌሎች የአውሮፓ ሀገሮች አህጉሪቱን በቅኝ ገዥነት ማስተዳደራቸውን አልጨረሱም ማለት ነው ሲሉ ዲማዮ ባለፈው እሁድ ለጋዜጠኞች ተናግረዋል። የአፍሪካ ሀገሮችን እያደኸዩ ያሉና አሁን ደግሞ ውጡልን እያሉ የሚያስቸግሩ እንደ ፈረንሳይ ያሉትን እነዚህን ሀገሮች በሙሉ የአውሮፓ ህብረት ሊቀጣቸው ይገባል ብለዋል። ለአፍሪካውያን መኖሪያ አፍሪካ እንጂ ሜዲቴራንያን ባህር አይደለም ያሉት ዲማዮ አክለውም ይህን ችግር መቅረፍ ከፈለግን ጉዳዩ በአውሮፓ ህብረት ውስጥ ብቻ ሳይሆን በተባበሩት መንግሥታት ድርጅት ጭምር መታየት አለበት ብለዋል። የአውሮፓ ህብረት በቅርቡ ያወጣው አሃዝ እንደሚያመለክተው ከአፍሪካ ወደ አውሮፓ የሚጎርፉ አብዛኞቹ ስደተኞች ከቀድሞ የጣሊያን ቅኝ ተገዢዎች ከኤርትራና ከሶማሊያ እንዲሁም ወረራ ከፈጸመችባት ከኢትዮጵያ የወጡ ናቸው የቱርክ ፕሬዝደንት ሬሴፕ ታይፕ ኤርዶጋን ከሩሲያው አቻቸው ከቭላዲሚር ፑቲን ጋር ለመነጋገር በአሁኑ ወቅት ሞስኩ ይገኛሉ ጉብኝታቸው እየተካሄደ ያለው የቱርክ ኃይሎች በሶሪያ ኩርድ ሚሊሻዎች ላይ ከፍተኛ ወታደራዊ ዘመቻ ለመክፈት እየተዘጋጀች ባለችበት ወቅት ነው። እኛ ከ30 ዓመታት በላይ በዜጎቻችን ላይ ያነጣጠረ ጥቃት ከሚፈጽም አሸባሪ ቡድን ጋር እንዴት መዋጋት እንዳለብን ከማንም ምክር አንጠይቅም ወይም ፍቃድ አንሻም ሲሉ ኤርዶጋን ባለፈው ሳምንት በዕለታዊው ኮሜርሳት የሩሲያ ጋዜጣ ላይ አስተያየታቸውን አስፍረዋል። አንካራ ዋይ ፒጂ በመባል የሚታወቀውን የሶሪያ ኩርድ ሚሊሻና ቱርክ ግዛት ውስጥ የሚንቀሳቀሰውን ፒ ዋይዲ የሚል መጠሪያ የተሰጠውን የፖለቲካ ሸሪኩን አሸባሪ ድርጅቶች ናቸው ትላለች። ሞስኩና አንካራ በሶሪያው የእርስ በርስ ጦርነት ሁለት የተለያዩ ተቀናቃኝ ወገኖችን እንደሚረዱ ይታወቃል። ኤርዶጋንና ፑቲን በአውሮፓውያኑ ዓመት 2018 በተለይ ሶሪያን አስመልክቶ ያላቸውን ግንኙነት ለማጠናከር ሰባት ጊዜ ፊትለፊት ተገናኝቶ የተነጋገሩ ሲሆን አስራ ስምንት የቴሌፎን ጥሪዎችን ተለዋውጠዋል ተብሏል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት በከፊል የተዘጉ የመንግሥት መስሪያ ቤቶችን ለማስከፈት ሪፐብሊካንና ዲሞክራቲክ ፓርቲዎቹ በተናጠል ባቀረቧቸው ሐሳቦች ላይ ነገ ድምፅ ይሰጣል ተብሎ እየተጠበቀ ነው። የሰዓቱ ዜና በዚሁ አበቃ። ከቀሪ ዝግጅቶች ጋር እስከ ምሽቱ አራት ሰዓት ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎርስ በ25 ሜትር ባንድ በ1240 ኪሎርስ በ31 ሜትር ባንድ በ9485 ኪሎርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 15 2011 ዓም ምሽት ፕሮግራም ነው። በእናቶ በረከት ስምዖን መያዝና መታሰር ላይ ትንታኔ ይዘናል። ማይመስላቸው ሊነኩ የሚችሉ ማይመስላቸው ሰዎች ወይንም አካላት ሁኔታዎች ሲቀያየሩ፣ በተለይ አሁን በዚህ ሀገር በምናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ፣ ሊጠየቁ እንደሚችሉ ያንን ነው የሚገልጸው፣ ያንን ነው የሚያሳየው። ዶክተር ሰለሞን መብሬ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ትምህርት ክፍል መምህር ናቸው። ከአብይ ርዕስ ይከተላሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አቶ በረከት ስምዖንና አቶ ታደሰ ካሳ ዛሬ በቁጥጥር ስር ውለዋል። ሁለቱ የቀድሞ የብአዴንና የኢህአዴግ ከፍተኛ አመራሮች በቁጥጥር ስር የዋሉት በጥረት ኮርፖሬት ፈጽመዋል ተብለው በተጠረጠሩበት የሀብት ብክነት ወንጀል ነው። አቶ ታደሰ ካሳ በጥረት ኮርፖሬት በዋና ስራ አስፈጻሚነት፣ አቶ በረከት ስምኦን ደግሞ የጥረት ኮርፖሬት የቦርድ ሰብሳቢ ሆነው ለበርካታ ዓመታት ሰርተዋል። ሁለቱ የቀድሞ ከፍተኛ አመራሮች ዛሬ አዲስ አበባ በሚገኘው መኖሪያ ቤታቸው ነው የተያዙት። ይህንን ተከትሎ የአማራ ክልል ስነምግባርና ምግባርና ጸረ ሙስና ኮሚሽን ዛሬ ጋዜጣዊ መግለጫ ሰጥቷል። አቶ በረከትና አቶ ታደሰ ዛሬ ጠዋት ባህር ዳር ከተማ የገቡ ሲሆን በጊዜያዊ ማረፊያ ቤት ውስጥ እንደሚገኙ ኮሚሽነር ዝጋለ ብገበየው ተናግረዋል። አስቴር ምስጋናው ተከታዩን ዘግባለች። በረከት ስምኦን በቦርድ ሰብሳቢነት አቶ ታደሰ ካሳ ደግሞ በስራ አስፈጻሚነት የጥረት ኮርፖሬሽንን ለበርካታ አመታት መርተውታል። በዚህ ወቅት ታዲያ ህገወጥ ግዢ እንዲፈጸም፣ ከህግ ውጭ አክሲዮኖች እንዲገዙ በቦርዱ ከፍተኛ አመራሮች ተወስኗል። ለዚህ ህገወጥ ስራ ደግሞ በግንባር ቀደምትነት የተሳተፉት የቦርድ ሰብሳቢው አቶ በረከት ስምኦንና አቶ ታደሰ ካሳ ናቸው ይላሉ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽነር አቶ ዝጋለ ገበየው ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ መጀመሪያ አካባቢ የአምስት ካምፓኒዎች የኦዲት ሪፖርት አጠቃለው ሰጥተናል። ሁለት ካምፓኒዎች አሁንም ገና በምርመራ ላይ ናቸው። በተለይ ዳሽንና ዲቨንቱስ የሚባሉት። ዞሮ ዞሮ በነዚህ የኦዲት ስራው ተጠናቅቆ በመጡልን የአምስት ካምፓኒዎች ላይ ተመሰሰን ምረን በርካታ ችግሮች፣ አሰራርን ያልተከተሉ ችግሮች እንዳሉ ነው ሰነዱ የሚያስረዳውና ይኸውም ወደ አንድ አክሲዮን ግዥ ሲገባ የአዋጭነት ጥናት ሳይካሄድ ግዥ እንደሚፈጸም፣ ይህም ኋላ ጥረት በገባባቸው ካምፓኒዎች ሁሉ አትራፊ ሳይሆን ገንዘቡን እያጣ ለብዙ ብክነት የተዳረገበት ሁኔታ እንዳለ ነው። ጥናቶች የሚያሳዩት ተጠንቶ ከቀረበው ግምት በላይ የአክሲዮን ግዥ መፈጸም የአክሲዮን ግዢ በመፈጸም ሌላውን ወገን የሚጠቅም ጥረትን ደግሞ ጉዳት ላይ የሚጥል አይነት ክፍያዎችን ያሉበት ሆኖ ያገኘነው ከዚህ ላፓልማ በሚባለው ካምፓኒ ብቻ ከ22 ሚሊዮን ብር በላይ ጥረት ወጪ አውጥቶ እስካሁን ግን ምንም እንቅስቃሴ የለም። እና ይሄ ግለሰቦቹ መጀመሪያ መሰረት የሚሉት ግለሰቦች ትርፋቸውን አራት ሚሊዮን ይዘው ወጥተዋል። ቀሪውን ዕዳ ግን ጥረት የተሸከመበት ሁኔታ እንዳለ ያሳያል እና ግለሰቦች ሰራቸውን ጥረት ላይ እያወራረዱ የሚሄዱበት ሁኔታ ነው ሲሰራ የቆየ የሚያሳየው መረጃ ውሱን ነው። ሁለቱ ከፍተኛ አመራሮች ባለፈው ነሐሴ ወር ነበር ከባዕዴን ማዕከላዊ ኮሚቴ አባልነታቸው እንዲታገዱ የተደረገው። ከዚያ በኋላ ጉዳያቸው በጸረ ሙስና ኮሚሽን ምርመራ ሲደረግበት እንደቆየ የተናገሩት ኮሚሽነሩ ተጠርጣሪዎቹ የወንጀሉ ዋና ፈጻሚ መሆናቸውን የሚያሳይ ማስረጃ በመኖሩ በቁጥጥር ስር እንዲውሉ ተደርጓል። ተጠርጣሪዎቹ ዛሬ ባህር ዳር ከተማ የገቡ ሲሆን የክስ ሂደቱ በክልሉ የሚካሄድ ይሆናል ብለዋል። ጥሩ ሁለት ቀን ነው። ኦዲቱ ከኮርፖሬሽኑ ተጠቃሎ ወደኛ የደረሰው እንደ ኮሚሽን ግን፣ ጎን ለጎን ሌሎችን ማስረጃዎች እንግዲህ በዚህ አሰራር ውስጥ ለጊዜው የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡን አመንጭ ናቸው ብለን ያሰብናቸው ሁለት ግለሰቦች አቶ በረከት ስምኦን እና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ እንዲመሰረት የሚያስችሉ በቂ ማስረጃዎች ናቸው። የሚዳኙት በዚህው ክልል ነው። አሁን ተያዘው ያልናቸው ሰዎችም በክልላችን የማረፊያ ቦታ ነው ያሉት፣ አዲስ አበባ አይደለም ያሉት። አዲስ አበባ ተያዙ እንጂ እዚሁ ሆነው ነው የሚዳኙት። ይበ እንዲህ እንዳለ በኢህአዴግም ሆነ በቀድሞ በአዴን ቁልፍ የስልጣን ቦታ የነበራቸው ሁለቱ ከፍተኛ አመራሮች በተለይ በአማራ ክልል በኢኮኖሚያዊና ፖለቲካዊ ጉዳዮች ታላላቅ ውሳኔዎችን ያሳልፉ እንደነበርና በዚህም የአማራ ህዝብ አይወክሉንም በማለት ከስልጣን ዘመናቸው ጀምሮ ይቃወማቸው እንደነበር በባህር ዳር ዩኒቨርሲቲ የህግ ምሁር የሆኑት አቶ ተገኘ ዘርጋው ይናገራሉ። እነዚህ ሰዎች የአማራን ህዝብ ጥቅም የሚያስከብሩ አይደሉም። በሚያራምዷቸው አቋሞች፣ በሚናገሯቸው ንግግሮች ለሌላ ህዝብ ጥብቅና የቆሙ ናቸው፣ ለሌላ ድርጅት ድጋፍና ጥበቃ የሚያደርጉ ነበሩ። ስለዚህ ይህንን ክልል በተልዕኮ ሲያስተዳዱ የነበሩ ናቸው የሚሉ ሰፊ የሆኑ ቅሬታዎች፣ አቤቱታዎች ይቀርባሉ እና ለዛም የሚያሳየው ይሄ ህዝብ ይዟቸው በወጣ ትልልቅ ጉዳዮች እንኳ እነዚህ ሰዎች የነበራቸው አቋም ከህዝቡ ስለ ልቦና የራቀ ነው። እዚህ ክልል ላይ ለተፈጸሙ ኢሰብአዊ ድርጊቶች፣ የህዝብ ሀብትና ንብረት ዘረፋዎች በአንድም በሌላ መልኩ ተጠያቂ ናቸው። ለምን ውሳኔዎችን ሲወስኑ የነበሩ ሰዎች ስለሆኑ ማለት ነው። አሁን ባለው የሀገሪቱ አወቃቀር እኛን መወከል የሚችሉ ሰዎች አይደሉም ብሎ ባሉበት ዘመን እንኳ የአማራ ክልል የከተሞች መድረክ በዛ ዘመን እንኳ ስልጣን ላይ እያሉ ይህንን ከፍተኛ ተቃውሞ ሲያቀርብ ነበር ህዝቡ። የህግ የበላይነት ትልቁ ምሰሶን ተጠያቂነት ነው። ስለዚህ በህግ ፊት መጠየቃቸው በእውነት አዴፓን በጣም የሚያስመሰግነው ነው። ይህንን ጅምርም አጠናክሮ መቀጠል አለበት። የወንጀሉ ቁልፍ ፈጻሚ ናቸው የተባሉት ሁለቱ ከፍተኛ አመራሮች እያዙ እንጂ ተባባሪ የነበሩ ቀሬ አመራሮችንም በቀጣይ መረጃዎችን በማጣራት በቁጥጥር ስር እንደሚውሉ ኮሚሽነር ዝጋ ለገበየው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን አመሰግናለሁ ለዘገባው። ይህንን የአቶ በረከት ስምዖንን በቁጥጥር ስር መዋል አስመልክቶ ተጨማሪ ዘገባ አለን። እስካሁን በመንግስት ከተወሰዱ የህግ የበላይነትን ለማረጋገጥ ከሚደረጉ ጥረቶች ከፍተኛ መሆኑን የፖለቲካ ምሁራንና የፓርቲ መሪዎች ተናግረዋል። አቶ በረከት በሙስና እና በሰብአዊ መብቶች ጥሰቶች ተጠርጥረው እስካሁን በቁጥጥር ስር ከዋሉ ሰዎች ከፍ ያለ ስልጣን የነበራቸው ናቸው ብለዋል። እነዚህ አስተያየት ሰጪዎች የህግ የበላይነትን ለማስከበር እየተወሰዱ ያሉ እርምጃዎች ግን ወጥነት ሊኖራቸው ይገባል ሲሉም አሳስበዋል። እስክንድር ፍሬው ተጨማሪ አለው። ምርጫ 97 ያጎላቸው የኢህአዴግ የፊት ሰው ምልክት አድርጎ ያሳያቸው አንጋፋ ፖለቲከኛ ናቸው በረከት ስሞን። ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸው የቅርብ ግንኙነት የመወሰን ስልጣናቸው ቁንጮ ባለስልጣን ሲያስብላቸው ቆይቷል። እናም የእርሳቸው በቁጥጥር ስር መዋል እንድምታው ብዙ ትርጉሙም የጎላ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ይህንኑን የሚያብራሩት በአንድ ወቅት በአንድ ዘመን በምንም መልኩ ሊነኩ ማይመስላቸው ሊነኩ የሚችሉ የማይመስላቸው ሰዎች ወይንም አካላት፣ ሁኔታዎች ሲቀያየሩ በተለይ አሁን በዚህ ሀገር በምናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ፣ ሊጠየቁ እንደሚችሉ ያንን ነው የሚገልጸው፣ ያንን ነው የሚያሳየው። በአንድ ወቅት ከትንሹ እስከ ትልቁ ውስጥ የሚገቡ ምናልባትም በተግባር በሚያደርጓቸው ነገሮች ብቻ ሳይሆን በሚናገሯቸው በሕዝብ መድረክ፣ በሰፋፊ መድረኮች፣ በስብሰባዎች ላይ የሚናገሯቸው አስተሳሰባቸው ጥያቄዎች፣ እንኳን መልስ ሲሰጡ ማህበረሰቡ የሚያነሳቸው ሰፋፊ ጥያቄዎች ምንም እንዳልሆነ የሚመስላቸው ሰዎችም ሊጠየቁ እንደሚችሉ ያሳያል። እንግዲህ ትልቁ ቁም ነገር ምንድን ነው? የዛሬ ባለስልጣናት ፖለቲከኞችም ጭምር ከእንደዚህ አይነት ሁኔታዎች ምን ሊማሩ እንደሚችሉ መቻላቸውን አለመቻላቸው ነው የበለጠ ትርጉም የሚኖረው የትናንቶቹም ይሁኑ የዛሬዎቹ እዚህ ላይ ግን ዶክተር ሰለሞን የፓርቲዎች ሚና አልጎላም ወይ ለምሳሌ በሰብአዊ መብት ጥሰትም በሙስናም ሰዎች በቁጥጥር ስር እንዲውሉ ተጠርጣሪዎች በቁጥጥር ስር እንዲውሉ ከመተባበር አንጻር የፓርቲዎች ሚና ለምሳሌ አቶ በረከት ስምኦንም ሆነ አቶ ታደሰ ካሳ በቁጥጥር ስር የዋሉት የአማራ ክልል መንግስት በመተባበሩ ነው ወይም ከዛ በመጣ ተነሳሽነት ነው ነገር ግን ለምሳሌ ከዛ በተቃራኒ ደግሞ የፌዴራል መንግስቱ እፈልጋቸዋለሁ በሚል በአደባባይ ስማቸውን የጠቀሳቸው የእስር ማዘዣ የሚያወጣባቸው የቀድሞውን የብሔራዊ መረጃና ደህንነት ዳይሬክተር አቶ ጌታቸው አሰፋን ጨምሮ እንደዚህ አይነት ሰዎችን ለምሳሌ የትግራይ ክልል እስካሁን እንዲያዙ ለማድረግ እየተባበረ አለመሆኑ ነው እየተገለጸ ያለው። ፌዴራል መንግስቱም እየተነጋገርኩ ነው የሚል መግለጫ ነው የሰጠው ጠቅላይ አቃቢ ህግ በይፋ የተናገረው። ይህን እንዴት ያዩታል? የፓርቲዎች ሚና የአራቱ የኢህአዴግ አባል ድርጅቶች ሚና አልጎላም፣ በጣም ሰዎች ተጠያቂ እንዲሆኑ በማድረግ ወይም ባለማድረግ ላይ ይሄ ተገቢ ጥያቄ ይመስለኛል። እንግዲህ ምንድን ነው ይሄ እንዲህ አይነት አሰራር አሁንም የወጥነት ድርጅቶችም ይሁን የመንግስት አሰራር የወጥነት ጥያቄን የሚያስነሳ ጉዳይ ነው። ፖለቲካው በተለይ በኢህአዴግ ዘመን ተቋማዊ ፖለቲካ አልነበረም፣ ሁለተኛ ደግሞ መንግስት በምንለው ፅንሰ ሐሳብ እና የፖለቲካ ድርጅቶች በተለይ ደግሞ የፖለቲካ ድርጅቱ የመንግስት ስልጣን ላይ ያለ የፖለቲካ ድርጅት ሲሆን በሁለቱ መካከል ልዩነት ማየት አስቸጋሪ ሆኖ ነው የቆየው። እንግዲህ ያ ባህል በተወሰነ መልኩም ቢሆን ዛሬም የአሰራር አካሄድ የመኖሩ ነገር ድርጅቱ ሲፈቅድ ግለሰቦች የሚጠየቁበት ወይም ድርጅት ሳይፈልጉ ሲቀር እንደ መሸሸጊያ ድርጅቱን የሚጠቀሙበት አይነት ሁኔታ የሚመስል ነገር መኖሩን ነው ጥያቄው የሚያመለክተው። ወጥነት ቢኖረው ሌላ እንግዲህ ለምሳሌ አሁን ተጠርጥሮ ተይዘዋል የተባሉ የቀድሞ ባለስልጣናት እዚህ ክልላዊ መንግስት በኩል ነው ከተባለ እንድምታዎች አሉት። በሌላ በኩል ደግሞ የተፈለጉት እስካሁን አልተገኙም፣ እየተነጋገርን ነው የተባለው ነገር እሱም የራሱ እንድምታ ያለው ነው። እንግዲህ ምንድነው፣ በአንድ በኩል የቀድሞ የኢህአዴግ አሰራር አሁን እየሆኑ ባሉት ነገሮች ላይ የራሱ አስተዋጽኦ ያለው እንግዲህ፣ የተባለ ያለውም የለውጥ ሂደት ነው ያለው ከዛ አንጻር በፊት የነበሩ ልማዶች፣ አሰራሮች አሬም እንደሚኖሩ ትልቁ ነገር ግን እየፈጠሩ እንደሆነ ሊባል ይችላል። ግን ከዛ በላይ ዋናው ነገር ምንድን ነው፣ ዛሬ በፊት ለፊት ወይም በግንባር ቀደም የስርዓቱን የሀገሩን ለውጥ እያራመደ ያለው አካል የግልጽነት ተቋማዊ በሆነ ህግን በተከተለ እና ትናንቶቹም ይሁን ለዛሬ በተለይ ደግሞ ለወደፊት ትውልድ መልካም ስራ ሰርቶ ለማለፍ ነገሮች ሊደረጉ በሚገባ መንገድ ህግን በተከተለ መንገድ የመደረጋቸው ነገር ነው ትልቁ ቁም ነገር የሚሆነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር መረራ ጉዲናም ሀሳባቸውን አካፍለዋል። በተለይ በተቃዋሚዎችና በመንግስት መካከል በነበሩት ውጥረቶች፣ ክርክሮች፣ ውይይቶች፣ መጠላለፎች በየትኛው ሚዛን አቶ በረከት በተለይ ምርጫ 97 ጊዜ አካባቢ ጀምሮ በዛ መሀል የነበረ ሰው ነው። ብአዴን የሚባለው ከፈጠሩ ሰዎች እነ በረከት በረከት መታሰራቸው በየትኛው ሚዛን እየተወሰዱ ያሉት እርምጃዎች ወደፊት እየገፉ ለመሆናቸው ምልክት የሚያሳይ በተለይ ኢህአዴግ ፈጠራ ውስጥ ሚና ከነበራቸው ለአቶ መለስ በጣም ቅርበት ነበራቸው ከሚባሉት ትላልቅ ባለስልጣኖች፣ የአቤታዊ ዲሞክራሲ አቀንቃኞች፣ ተንታኞች ከሚባሉት ውስጥ በመጀመሪያ ረፍ ከሚሰለፉት ሰዎች አንዱ ቶ በረከት ነው። በተለይ ቅርብ ጊዜ ትንሳኤ ዘኢትዮጵያ ብሎ በጻፈው መጽሐፍ ላይ የተወሰኑት ዝብቶች ነበሩ። የኢህአደግ አደሎክ የፖለቲካዊነት ከሚተነትኑ፣ መስመር ከሚቀይሱ ሰዎች አንዱ ነው። እንግዲህ ወደ ኋላ መገለልና አንዳንድ ነገሮች ሲመጡ እና በረከት ላይ እርምጃ መወሰዱ ያለምንም ጥያቄ አንድ እርምጃ ወደፊት የመሄዱ ሁኔታ ኢህአዴግ ራሱን ለመለወጥ ትልቅ እርምጃ ነው ሊባል የሚችል ነው። አቶ በረከትና አቶ ታደሰ ካሳ የተያዙት ከአዲስ አበባ ነው። በቁጥጥር ስር የዋሉት ግን አሁን ባህር ዳር ውስጥ ነው። እንግዲህ የአማራ ክልል በሰጠው መግለጫ እንዳስታወቀው በሀገር አቀፍ ደረጃ ትልቅ ስልጣን የነበራቸው ሰው ናቸው አቶ በረከት ነገር ግን ከዚህ በፊትም ከማዕከላዊ ኮሚቴ አባልነት ያገዳቸው የአማራ ዲሞክራሲያዊ ፓርቲ ነው። በህግ ሊጠየቁ እንደሚችሉ ጭምር ገልጾ ነበር ያኔም ሲያገዳቸው። አሁን ደግሞ ይህንን እርምጃም የተወሰደው ከፌዴራል መንግስት ጋር በመተባበር በሚል ነው እና ይህንን እንዴት አዩት? በትልቅ ደረጃ፣ በሀገር በፌዴራል ደረጃ ስልጣን የነበራቸው ሰው ናቸው። ነገር ግን የአማራ ክልል ነው እንግዲህ መግለጫውንም የሰጠው አሁንም የሚገኙትም ባህር ዳር ነው ተብሏል በማረፊያ እንዴት አዩት? እኔ እንኳን የአንድ አክል ብዙ ችግር አለ ስል ምክንያቱም አንድም ሁለቱም የፍትህ ስርዓቶች ያን ነገር ፍትህ ስርዓቶች ናቸው። አቶ በረከት በአማራ ክልል ላይ ከ20 ዓመታት በላይ የፈላጭ ቆራጭነት ስልጣን የነበራቸው ሰው ናቸው። በዚያን ጊዜ እዛ ሰሩ በሚሉት ወንጀል ፌዴራል መንግስትን ጠይቆ ወንጀል በሰራበት አካባቢ ይታይ ማለት ብዙ ኃጣት ያለው አይመስልም። ግን እዛም ቢሆን ሰብአዊ መብቱ በተከበረበት መንገድ ትናንት ስልጣን በነበረበት ጊዜ ያንን እንደገና እናርማለን በሚል ከህግ ውጭ የወጣ ነገር እንዳይሰራበት አስፈላጊ ነው እንጂ ሁለቱም የኢትዮጵያ ፊት ስርዓቶች ናቸው። የዛ አካባቢ ከፍተኛ ባለስልጣኑ ነው። እንዳውም ፈላጭ ቆራጭ ሆኖ ለረጅም የፌደራል መንግስት አባል ሆነውም ያንን ህዝብ ወክሎ ያንን አካባቢ ወክሎ ነው። ስለዚህ የአካባቢ ወንጀል እዚህ ቦታ ተሰርተዋል። ይህ ወንጀል በሰራበት ቦታ ለፍትህ ስርዓት ያቀርባለሁ ብሎ መውሰድ ያና አክልንትን አይመስለኝም። አብዲሌ ለምሳሌ ከኡጋዴን አካባቢ ከሶማሊያ ክልል ተወስዶ በፌደራሉ አስሮታል። አንዱ ለሌላው ለምን ይሰጣለ፣ አልሰጥም የሚለው ብዙ ክርክር የሚያስነሳ አይመስለኝም። ምክንያቱም በአንድ ሀገር የፍትህ ስርዓት ውስጥ የሚደረጉ ስራዎች ይመስሉኛል። የቀድሞው ከፍተኛ የኢህአዴግና የመንግስት ባለስልጣን አቶ በረከት ስምኦን በቁጥጥር ስር የዋሉት ከሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ወይም ታደሰ ጥንቅሹ ጋር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችው ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። የጣሊያኑ ምክትል ጠቅላይ ሚኒስትር ሉዊጂ ዲማዮ የአፍሪቃ አገሮችን እንዲቆረቁዙ አድርጋለች ሲሉ ፈረንሳይን የወነጀሉበት አስተያየት በሁለቱ አውሮፓውያን ተጎራባቾች መካከል ስንጥቅ መፍጠሩ ተዘግቧል። የሰጣ ገባው መንስኤም በቅርቡ በመቶች የሚቆጠሩ አፍሪካውያን ስደተኞች ከሜዲትሬኒየኑ የሊቢያ ባህር ሰጥመው ላለቁበት ድንገት ምክንያት የሆነው አፍሪካውያን ስደተኞች ወደ አውሮፓ የሚያደርጉት አደገኛ የፍልሰት ጉዞ ነው። ሄንሪ ሪጅዌል ከለንደን ለአሜሪካ ድምፅ ባጠናቀረው ዘገባ እንዳመለከተው ንትርኩ የፊታችን ግንቦት ከሚካሄደው የአውሮፓውያኑ ምርጫ አስቀድሞ በአህጉሪቱ አገሮች መካከል እንደሚቀሰቀስ የሚታመነው ብርቱ መከፋፈል ማሳያ ነው። ለዝርዝሩ አሉላ ከበደ ቀድሞውኑ ክፉኛ መቀዛቀዝ ይታይበት የነበረው የፓሪስና የሮም ግንኙነት አሁን ከለየለት የዲፕሎማሲ በረዶ ውስጥ ተዘፍቋል። ባለፈው እሁድ የጣልያኑ ምክትል ጠቅላይ ሚኒስትር ሉዊጂ ዲሜዮ የሰጡትን አስተያየት እንዲያብራሩ ፈረንሳይ የጣልያኑን አምባሳደር ጠርታ አነጋግራለች። ዛሬም አፍሪካን ጥለው የሚሰደዱ ሰዎች ካሉ በበርካታ የአፍሪካ አገሮች ሳቢያ ነው። የመጀመሪያዋም አፍሪካን ቅኝ መግዛቷን ያላቆመችው ፈረንሳይ ነች። በፈረንሳይኛ ስያሜው ፍራንክ ሲኤፍአ ወይም ባጭሩ ፍራንክ በመባል የሚታወቀው የፈረንሳይ የቅኝ ግዛት ዘመን የገንዘብ የገንዘብ ኖትና ሳንቲም የሚገበያዩበትን ስምንት የምዕራብ አፍሪቃ ሀገሮችና ስድስት የመካከለኛው አፍሪቃ አገሮች እንዲቆረቁዙ በማድረግ ወደ አውሮፓ እንዲፈልሱ ምክንያት ሆናለች ሲሉ ነው ዲሜዮ ፈረንሳይን ነው ንጀሉት። እርግጥ ፍራንክ ቀጥተኛ ወይም ተጨባጭ ፋይዳ ከምጣኔ ሀብት ባለሙያዎች ዘንድ የሚያከራክር ጉዳይ ነው። ይሁን እንጂ የድሜዮ ትችት ተጨባጭነት የለውም። ለዚህም ሁለት ናቸው ምክንያቶቹ። የመጀመሪያው የቅርብ ጊዜው አሕዛዊ መረጃዎች የሚያመላክቱት ወደ አውሮፓ የሚፈርሱት ስደተኞች በፈረንሳዩ ፍራንክ ከሚገበያዩት አገሮች አይደሉም። ሁለተኛው ምክንያት ደግሞ በየትኛውም ሀገሮች ቆርቁዞ ባሉበት ፍልሰት ይቀንሳል። ሉዊጂ እስካዘር ናቸው የአውሮፓውያን የተሃድሶ ማዕከል ባለሙያ ይህን ያሉት የሁለቱ አገሮች እሰጥ አገባ በቅርቡ በመቶዎች የሚቆጠሩ አፍሪካውያን ስደተኞች ከሊቢያ ባህር ሰጥሞ ያለቁበትን አደጋ የተከተለ ነው። አደጋው ከዚህ ቀደም ጣሊያን ፍልሰትን ያበረታታሉ ስትል ከሜዲትራኒያን ባህር የሚሰጥሙ ሰዎችን ለመታደግ የሚደረጉ የረድኤት ዘመቻዎች እንዲያቆሙ የወሰደችውን ውሳኔና የአውሮፓ ህብረት የስደተኛ ተቀባይ ሀገሮችን ኮታ ድልድል ያልተሳካ ጥረት ዳግም አነጋጋሪ አድርጎታል። የፈረንሳዩ ጠቅላይ ሚኒስትር ኢማኑኤል ማክሮን አወዛጋቢውን የጣሊያኑን ምክትል ጠቅላይ ሚኒስትር ዲሜዮን ንግግር አስመልክቶ ቀጥታ አስተያየት አልሰጡም። ይሁን እንጂ ትላንት ማክሰኞ በድንበር ከተማይቱ አቼን በተከናወነ ስነ ስርዓት በፈረንሳይና በጀርመን መካከል የተፈረመውን ስምምነት የአውሮፓ ህብረትን ጥረት ለማጠናከር ተጠቅመውበታል። ሌዞሮሴፕቲክ የህብረቱን ፋይዳ በጥርጣሬ የሚመለከቱና ግለኝነት የሚያቀነቀኑ ብሔርተኞች የአውሮፓ ህዝብ ከሚሰማው ስጋት ለማትረፍ ይጠቀሙበታል። ለዚህም ለስጋትህ መልሱ ብሔርተኝነት ነው ይሉታል። ንትርኩ የፊታችን ግንቦት ከሚካሄደው የአውሮፓውያኑ ምርጫ አስቀድሞ እንደ ጣሊያኑ ፋይፍ ስታር ና ላሊጋ የመሳሰሉ ህዝበኝነትን አቀንቃኝ አጥባቂ ወገኖች ከአፍቃሬ ህብረት ኃይሎች የሚገጥሙት ፍልሚያ አመላካይ ተደርጎም ተወስደዋል። የሰጥ አገባው ማዕከልም ፍልሰት እንደሚሆን ተጠብቋል። ዝግጅታችን ይቀጥላል። የህይወት ታሪክ ቀጣዩ ዝግጅት ነው። የዛሬ 52 ዓመት አንድ የ24 ዓመት ወጣት ከኢትዮጵያ ወጥቶ አሜሪካ ገባ። የጆርጂያ ግዛት ዋና ከተማ አትላንታ ደረሰና ኑሮውን ሊያጸና መሠረት ማኖር ጀመረ በአትላንታ ከተማም የመጀመሪያው ኢትዮጵያዊ ፍልሰተኛ ሆነ የዚህን ወጣት መጪ ዘመናት ከታሕሳስ 1936 ዓ ም እስከ ታሕሳስ 30 2011 ዓ ም ያሳለፈውን ወደዚህች ምድር ታሕሳስ ሲገባ አብሮ ገብቶ ታሕሳስ ሲወጣም አብሮ የወጣውን የአቶ ሶሎሞን በቀለን ሕይወት ከቤተሰብ ከጓደኞች ከሚያውቋቸው ጋር ተነጋግሬ ያወቅኩትን በመጠኑ ቀንጨባ አድርጌ አጫውታችኋለሁ። ከልጅነት እስከ እውቀት እጅግ በርካታና አንዳንዱ አስደናቂ በሆነ ታሪክ የታጨቀውን የአቶ ሰሎሞን በቀለን ሕይወት በምልአት ለመተረክ ምናልባት እርሳቸው በዚህች ምድር ላይ በሕይወት የቆዩበትን ያለ ዕድሜ ሊጠይቀኝ ስለሚችል እናንተም አትጠብቁ፣ እኔም አልሞክረውም። ሳይነገር ለቀረው ሁሉ ግን ይቅርታ ጠይቃለሁ። ሰለሞን ዘጠነኛ ልጅ ነው። በአስተዳደጋችን መቼም በክረምት በካሁንት በተለይ ትምህርት ቤት ሲዘጋ የአያት ቤት እንደምታውቀው ትናፍቃል እና የእህቶቻችን ልጆች ይመጣሉ በርከት ብለን ነው ያደግ ነው። እንግዲህ ንፍሮ ይቀቀላል፣ ማታ ማታ በቆሎ ይጠበሳል። እሱን እየተሻማን ነው ያደግ ነው። ክረምት ስለሆነ ውጭ እንደ ልብ መጫወት አይቻልም። ግቢ ውስጥ ቤት ውስጥ ነው ያን የነበረው ጨዋታ። እንግዲህ ጥብ ጥብ የሚባል ቅጠል አስሮ አንድ እግር እንደው ጥብ፣ እሱ ነበር፣ የብይ ነበር፣ ካርታ፣ እነኝ እነኝ ነገሮች እየተጫወትን ነው እንግዲህ ያደግ ነው። እና ሰለሞን ከሌሎቹ የተለየ ባህሪ የለውም ግን ምንድን ነው ከሁሉ ጋር የሚግባባ ልጅ ነበረ እንደ የከረረ ጸብ ፎርሻሃል ፎርሸሻል በሚል እንኳን አንዳንድ ጸብ ሲኖር የሰለሞን ጸብ አላስታውሰውም በእውነት ለመናገር የሱ ኩዮች እንግዲህ ዘውዴና ስርዓት የሚባሉ የሄቶች ልጆች አሉ እኔን እንዳልኩት በአራት አመት ነው የሚበልጠኝ በዛ መልክ ነው ስንተኛ ምንድንብር ልብስ እየተጋፈፍን በዚህ መልኩ ነው ሰለሞን እንደ ጥፋት አጥፍቶ የተቀጣበት ቀን አላስታወስም ድሮ እንግዲህ በኛ ጊዜ ጥፋት ሲጠፋ አንድም ልምጭ አለ። ትንሽ ቀለል ካለ ደግሞ ኩርኩም ነው። የከረረ ኩርኩም የቀመሰበትን ልምጭም የቀመሰበትን ቀን አላስታወስም። አጥፍቷል ተብሎ ይቀጣ የተባለ ጊዜ ታዲያ ብይኑም የመንግስት ፍርዱም የቅጣቶች ጣሪያ ሆነ። የዛሬ አስር ዓመት አካባቢ ነበር ያ የሆነው። ህግን አክባሪ ሰው ናቸው። ነገር ግን የኢሕአዴግ አስተዳደር እንደ ኃጢአተኛ ቆጥሮ የሞት ፍርድ ባልተገኙበት የሞት ፍርድ ተፈርዶባቸው እሱም ሳይነሳላቸው በተፈላጊነት እያሉ ነው ከዚህ ዓለም በሞት የተለዩ። ነው ለመሆኑ ሰሎሞን በቀለ ያንን ያህል የሁከትና የአመፅ ሰው ነበሩ እንዴ? ወደ ሞት ቅጣት የሚያደርስ ያህል አንድ ጊዜም ቢሆን በጦር በምናምን ነገር አይደለም የሚያምነው የሚያምነው በሰላም የምንጣላበትን ነገር ጠረጴዛ ላይ ቁጭ ብለን ውሳኔ መወሰን አለብን ነው የሚለው። እኔም በዛ ነው ዋሽንግተን ዲሲ ላይ በዓለም ባንክ በምጣኔ ሀብት ባለሙያነት ያገለገሉትና አሁን ጡረታ ላይ የሚገኙት ዶክተር ስዩም ሰሎሞን አቶ ሰሎሞን በቀለን በቅርብና ከልጅነት አንስቶ ያውቋቸዋል። የቀጠለውን የጋራ ፖለቲካ እንቅስቃሴና ተሳትፏቸውንም በስፋት አጫውተውኛል። አቶ ዳንኤል ምርዕ ደግሞ ከነ አቶ ሰሎሞን ባልንጀሮች አንዱ ናቸው። ከሰላሳ ዓመታት በላይ ይተዋወቃሉ። በየአርቡም እየተገናኙ ከሚጫወቱ ዕቁብ ከሚጠጡ ጓደኞች አንዱ ናቸው። አንዳንዶቻችንም ታክሲ እንነዳ ነበር። አንዳንዶቻችንም የመንግስት ስራ እንሰራ ነበር። አንዳንዶቻችን የራሳችን ንግድ ነበረን እና ስንገናኝ ግን ያንን ሁሉ ትተን ለመዝናናትና ያለን ፍራስትሬሽን ወደ ኋላ እንትን ለማለግ ነበር እና ሰሎሞን ወዝዋን ወፋስ እኛ ጋር ሲመጣ የሀብት የትልቅ ሰውነት ካባውን አስቀምጦ ነው የሚመጣው። እኛ ጋር በሚገናኝበት ጊዜ በእኛ ደረጃ ነው ቢሉም ሲመጣ እኩል ተካፍለን ነው ተጫዋጩህን ተሰዳድብን ነበር የምንሳሳቀው እና ያንን በጣም ኢንጆይ እያደረግ ነበር። የእንደዚህ አይነት ስብስብ አይነት ሰው ነበሩ አቶ ሰሎሞን በጣም በጣም ሰለሞን ሰው አክባሪ፣ ሰውን ራሱን ከሚያገኘው ሰው ጋራ ዝቅ አድርጎ የሚደራደር ሰው ነው። ሰለሞን ራሱን ከፍ አድርጎ የአብሮት ያለውን ሰው ዝቅ አድርጎ የሚያይ ሰው አይደለም፣ እኔ እስከማውቀው ድረስ እና በዛ ረገድ ነው ሰላሳ አመት ሙሉ እየተገናኘን ስንጫወት ደስ ብሎን በናፍቆት ነበር የሚጠብቀው የአርቡን ምሽት ጨዋታ። ያውቁ ነበረ ለመሆኑ? አዎ፣ በጣም በጣም ያውቃል። ብዙ ኤክስፒሪየንስ የነበረው ሰው ነው። ብዙ ያሳለፈ ሰው ነው እና ብዙ ጊዜ እሱና ዶክተር ስዩም ሰሎሞን በእድሜ የሚመጣጠኑ ሰዎች ነበሩና ድሮ ኢትዮጵያ አለማያ እሱ ኮሜርስ በነበረበት ጊዜ አንዳንዴ ያደርጉት የነበረ የቀልድ ጊዜያቸውን ሲያወሩን በጣም ደስ የሚል ጊዜ ነበር የምናሳልፈው። አቶ ዳንኤል ያጫወቱኝ ብዙ ቁም ነገሮች አሉ። በዚህ ቅንብር ውስጥ ከየሰው አንደበት የምትሰሟቸው ገጸ ብዙ ሰው ሰሎሞን በቀለ እጆቻቸው ሐሳባቸውና አካላቸውም ብዙ ቦታ አለ። የከበደውን ቀድመን አይተን ደግሞ ወደ ሰብዓዊ ማኅበራዊ፣ የንግዱና የመሳሰሉ ብዙ እሴትና ዋጋ ያላቸው ተግባሮቻቸውን ዘልቃለን። አቶ ሰሎሞን በይህ አደግ አስተዳደርና በመብቶች አያያዙ ላይ የመረረ ቅሬታ ከነበራቸው ሰዎች አንዱ ነበሩ። በዚህም በተለያዩ ደረጃዎች በግልም ድጋፍ በማደራጀትም ሰፊ እንቅስቃሴ የነበራቸው ሰው እንደነበሩ ወዳጆቻቸውና ቤተሰቦቻቸው ይናገራሉ። ዶክተር ስዩም ሰሎሞን አንዱን አጋጣሚ እንዲህ ያስታውሳሉ። አቶ ሰለሞን የቅንጅትን ትግል በምናካሄድበት ጊዜ ዋሽንግተን ዲሲ በሚገኘው ኮንቬንሽን ሴንተር ገንዘብ እርዳታ ለማግኘት ዝግጅት አድርጎ ብዙ ሕዝብ የነበረበት እንዲሁም ዶክተር ብርሃኑ ነጋም ከኢትዮጵያ መጥቶ ስለነበረ ተካፋይ እንዲሆን አድርገን እሱም ንግግር አድርጎ ስብሰባ አድርገን ነበር። ይሄ እንግዲህ የቅንጅት አባላት ገና አልታሰሩም ነበር እና ምርጫው ግን ተደርጓል እና ቅንጅትም አዲስ አበባን አሸንፈን ነበረ አሁን ያንን ገንዘብ ከሰበሰብን በኋላ ሰለሞን ይሄንን ገንዘብ በራሱ ነው፣ በቅንጅት አይደለም፣ ፋንድሬዚንግን ያካሄደው። ይሄንን ገንዘብ እኔ ለቅንጅት ይዤ የምመጣው ሎቢስት መቅጠር አለብን፣ ለዛ ነው ገንዘቡን መጠቀም እንፈልገው ብለው አለ። ሎቢስት ማለት የፖለቲካ አግባቢ ማለት ነው። የፖለቲካ አግባቢ እና ጉዳይ አስፈጻሚ እና ሲደረግልን የሩዲ ጁሊያኒ ካምፓኒ የታወቀ ሎቢስት የሪፐብሊካን ፓርቲ ሜምበር የሆኑ አሁንም የፕሬዚዳንት ትራምፕ ሊጋል አድቫይዘር የሆኑት የእሳቸው ካምፓኒ፣ አዎ የእሳቸውን ካምፓኒ አስተዋውቀውን ከነሱ ጋራ ያሏቸው ምሁራንና ሎቢስቶች የምንላቸው አዋቂ ሆይ ናቸው። ግማሾቹ ድሮ ኮንግረስሜን የነበሩ ሕጉን በደንብ አድርገው የሚያውቁ ስለሆነ በደስታ ተቀበሉት። መጀመሪያ የሂውማን ራይትስ ቢል ነበር፣ ኮንግረስማን ስሚት ያዘጋጁት የነበረው። ሎቢስቶቹ አዋቂዎቹ እንደውም የቴክሳስ ኮንግረስማን የነበሩ ሪታየር ያደረጉ ነበሩ። ኃላፊነቱን እሳቸው ወስደው ከኮንግረስማን ስሚት ጋር ቁጭ ብለው ከድራፍት ከረቂቅ ስቴጅ እስከ መጨረሻ ድረስ ታትሞ እስኪወጣ ድረስ አብረው ሰሩ። ይሄ ማለት ኤች አር ቱ ታውዘንድ ፋይቭ የወጣው ያ ቢል ህጋዊ እንዲሆን ተደረገልን። ይህንን ባደረግንበት ጊዜ ወደ ኡትሬክት ሄደን ነበር። ኡትሬክት ሄደን ከተመለስንም በኋላ አብረውን የሄዱትን ኦነግንም ሆነ ዋሽንግተን ለመምጣት የቻሉትን በሞላ ይዘን ስቴት ዲፓርትመንት ወስደን ከአምባሳደር ያማሞቶ የዛን ጊዜ የኢስት አፍሪካ ክፍል ኃላፊ ነበሩ። አዎ፣ ውጭ ጉዳይ መስሪያ ቤት እሳቸው ጋር ሄደን ተገናኝተን ሀሳባችንን ከተወያየን በኋላ ጥሩ ሀሳብ ነው እኛም እንከታተለዋለን ብለው ተስፋ ሰጥተውን እንደገና ሎቢስቶቻችንን ጠይቀን የጁሊያኒን ካምፓኒ ዋይት ሀውስ ሚቲንግ እንዲደረግልን ብለን ይህንንም ተከታትለው ዌስት ዊንግ ከዋይት ሀውስ ቺፍ ካውንስል ጋር ስብሰባ ቀጠሮ ተደርጎልን አቶ ሰለሞንና እኔ ሄደን ያደረግነውን የሰላም ውይይት እንዲፈጠር ኢትዮጵያ ውስጥ እንድንሰበሰብ በቅድሚያ የተናገርኩት ሆላንድ የተስማማንበትን ነገር ስፖንሰር አግኝተን ኢትዮጵያ ህዝብ ላይ ስብሰባ እንዲደረግልን እንዲረዱን ጠየቅን። ካውንስሉም በጣም ጥሩ ሀሳብ ነው፣ እኛም ሰላም ነው የምንፈልገው ብለዋል። ይሁን እንጂ ያ ጥረት በተለያዩ የውስጥም የውጭ ምክንያቶች በወቅቱ እንዳሰቡት ዳራይ ድረስ እንጂ የአቶ ሰሎሞን የዲሞክራሲና የፍትሕ ጥማት የፖለቲካ እንቅስቃሴዎችን ያለመታከት ወደ መደገፍ ጠልቀው እንዲገቡ አድርጓቸዋል። ታናሽ ወንድማቸው ቀድሞ በኢትዮጵያ የማስታወቂያ ምክትል ሚኒስትርነት ደረጃ ድረስ ያገለገሉት አቶ መርዕድ በቀለ በአጭሩ ገረፍ ገረፍ ያደረጉልኝ ታሪክ አለ። አገሩን በጣም ይወዳል፣ ወገኖችን በጣም ይወዳል። We do pass here in baron that the Coles በጣም ያንገበግበው በጣም ይቆጨው ነበር። እንዴት አንድ ኢትዮጵያዊ እንዴት አንድ ሰው የመናገር መብቱ ይነፈጋል? እንደዚህ ነው በማለብስ የተነሳ እንዴት እስር ቤት ይጣላል? እንዴት የመከራ ይደርስበታል? እያለ በጣም በጣም ይናደድ ነበር ይቆጨው ነበረ። በዚህም አኳያ ከአሉት የፖለቲካ ቡድኖች በወቅቱ ከነበሩት ተቃዋሚ ወይም ተፎካካሪ ቡድኖች ጋራ በተለያየ መልኩ የተለያየ አስተዋጽኦ ሲያደርግ ነበረ። ሎቢስቶች ከመቅጠር አኳያ፣ ቡድኖች እንዲቀራረቡ ከማድረግ አኳያ የተለያዩ ቡድኖች እና በአውሮፓ መካከለኛው ምስራቅ እንደዚህ እየተዘዋወረ ከፍተኛ ጥረት አድርጓል። ትንሽ ቅር የሚለው ጥሩ አይደለም። ሞት ለማንም ግን የሰው ልጅ ደግሞ ወዳጅ የማይወዱት ወዳጅ ነው ሞት። የሞት ደግሞ የሚጸጽታ አለ ሰለሞን እንደ ሀገሩን ሰላሳ አምስት አመት እንደዚህ የሆነዋል። እንግዲህ ከወጣ ሰላሳ አምስት አመቱ ነው። በባ ሞት ጊዜ ነው የሄደው። ሰማንያ አራት አመተ ምህረት ለመጨረሻ ጊዜ እና ሲሻለው አብረን እንሄዳለን ተባብለን ስንጨዋወት ነበር። ለዛ ሳይበቃ በሚሄዱ ትንሽ ያሳዝነኛል። እግዚአብሔር ፈቃድ ነው። ማንም የሚቀር የለም። የቅደም ተከተል ጉዳይ ሆነና ነው እንጂ ሰለሞን ግን በእውነቱ የኢትዮጵያን ትንሣኤ አይቶታል። በዛ በአንድ በኩል ረካለሁ። እንዴት ነበረ? እስቲ እሱን ትንሽ ዘርዘር አድርገው ይንገሩኝና አቶ መርዕድ የለውጡ የግጡን ሁኔታ በደንብ ይገነዘቡ ነበር። በደንብ ይከታተሉ ነበረ። በደንብ ይከታተል ነበር። ምን ይሉ ነበረ? በየእለቱ የሚደረገውን እንቅስቃሴ ቁጭ ብሎ እዛ በቴሌቪዥን ይከታተል ነበር። መከታተል ብቻ ሳይሆን እንወያይን ነበር። የመጨረሻ ቀናቶቹ የደከመ በመጣበት ጊዜ እዛን ጊዜ ብቻ አቆመ እንጂ፣ ያም ቢሆን ማዳመጡና መከታተሉን አልቶም ነበረ። በየቀኑ ይከታተል ነበር። እነ ዶክተር አብይ በመጡ ጊዜ ሁሉ እዚህም አሜሪካ ነገር በመጡበት ጊዜ ሁሉ እንነጋገር ነበር። ልክ እንደ ድሮ የድሮ ሰለሞን ሆኖ በዚህ በሀገር ጉዳይ ሲመጣ የድሮ ሰለሞን ሆኖ በደንብ እንዋይ ነበር። እያንዳንዱን እንቅስቃሴ ይከታተል ነበር። ለዚህ ነው እሱም በመስማቱና በማየቱ ትንሳኤውን መጀመሩም ማየቱ በአንድ በኩል ደስ ይለኛል፣ በሌላ በኩል ደ ያችን ሀገር ረግጧት ይሆን ኖሮ ደግሞ ደስታ የተሟላ ይሆን ነበር። አቶ ሰሎሞን በቀለ አነሳሳቸው ፖለቲካ አይደለም፣ ይልቅ የተዋጣላቸውና የተሳካላቸው ነጋዴ ናቸው በጎ አድራጊም ናቸው። ይሁን እንጂ ወደ ፖለቲካ ድጋፉ ዓለም የገቡም ጊዜ ያሰቡትን ለማሳካት ያንኑ ያህል ብርቱ ነበሩ። ጓደኛቸውና ጓዳቸው ዶክተር ስዩም እንደሚሉት ፖለቲካው ዓለም ውስጥ አብረው የገቡት አብረውም የዘለቁት ዶክተር ስዩም ታሪኩን በስፋት አጫውተውኛል። ይህ ታሪክ ከሞላ ጎደል የአቶ ሰሎሞንና የጓደኞቻቸውን ማንነት የሚያንጸባርቅ ብቻ ሳይሆን የአንድ ወቅትን የኢትዮጵያ ታሪክም ይዘግባል። የፖለቲካ ተሳትፏቸው ታሪክ የሠራና ሰፊ እልህ አስጨራሽም እንደ ነበር የዶክተር ስዩም ሰሎሞን ትውስታ ይናገራል። በጊዜ ጥበት ምክንያት እዚህ አየር ላይ ያልተነገረው ሁሉ ግን ዌብና ፌስቡክ ገጻችን ላይ አለላቸው። አቶ ሰሎሞን በቀለ በፖለቲካ ውስጥ እንደ ቀስቃሽም እንደ ደጋፊም ድንገት ገብተውበት ኖሩበት እንጂ ለፖለቲካ አልተወለዱም። ይልቅ እርሳቸው ደም ሥጋና አጥንታቸው ንግድ ንግድ ንግድ ነው። ከፍተኛ ትምህርታቸውን የጀመሩት በአዲስ አበባ ንግድ ሥራ ኮሌጅ ነው። ከዚያ በሥራ አመራር ተመረቁ። ወዲያውም ኢትዮጵያ አየር መንገድ ተቀጥረው በበረራ ክፍሉ ውስጥ ለሦስት ዓመታት አገለገሉ። ከዚያም ከፍተኛ ትምህርታቸውን ለመቀጠል ወደ አሜሪካ ዘልቀው ያሰቡትን አሳኩና ከክላርክ አትላንታ ዩኒቨርሲቲ በአውሮፓ የዘመን አቆጣጠር በ1971 ዓ ም በንግድ ሥራ አመራር የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ ያዙ። ከዚያም ሁለት ያገለገሉ መኪኖችን በ2000 ዶላር ገዝተው የታክሲ አገልግሎት መስጠት ጀመሩና ከሁለት ዓመታት በኋላ የሎ ካብ የሚባል አምስት ታክሲዎች የነበሩትን ኩባንያ ገዙ። በመጪዎቹ ሁለት ዓመታት ውስጥ የሎ ካብ ባለ ዘጠና አምስት ታክሲ በአትላንታ ግዙፉ የታክሲ ኩባንያ ሆነ። እስከ ዛሬም ያንን ደረጃውን የነጠቀው የለም። ይሁን እንጂ አቶ ሶሎሞን ከታክሲ ሥራው ጋር የታክሲ የመድን ዋስትና መጀመር ከሌሎች የኢንሹራንስ ኩባንያዎች ብዝበዛ ያድናል የሚል እምነት አደረባቸውና ለራሳቸውም ለሌሎች ባለታክሲዎችም የተረፉ የመድን ዋስትና ሰጪ ሆኑ። ይህ ከሕይወት፣ ከገንዘብ፣ ከንብረት ጋር በቀጥታ የሚገናኝ ሥራቸው ታዲያ ሕግን ማወቅ እንዳለባቸው አስገነዘባቸውና ወደ ጆን ማርሻል ትምህርት ቤት ገብተው በሕግ ዶክትሬት ዲግሪያቸውን በ1983 ዓ ም ሠሩ በአውሮፓ የዘመን አቆጣጠር። ወንድማቸው አቶ መርዕድ እንዳጫወቱኝ ዳኛ የነበሩት አባታቸው አንድም የኔን ፈለግ የሚከተል ልጅ ሳላፈራ ቀረሁ እያሉ ያሰሙት የነበረ ጸጸት አበቃ። ለመሆኑ ትምህርታቸው፣ ልምዳቸው፣ ግንኙነቶቻቸው አቶ ሰሎሞን የተሳለጡና ንቁ ነጋዴ እንዲሆኑ አግዘዋቸዋል። አቶ መረድ እንዴም ወልተዋላሁ እዚህ ከመጣ ጊዜ ጀምሮ እንግዲህ እንደ አውሮፓ አቆጣጠር ከሰባ ስድስት ዓመተ ምሕረት ጀምሮ ነው። ሰባ ስድስት አየር መንገድ ለቀቀ። ወዲያውኑ እንደለቀቀ ነው ወደዚህ የመጣው እና መጀመሪያ መጣው ፍሎሪዳ የክስታችን ልጅ የንግባል ተፈቃደር ብዙ ነው የሚባላል ሱጋ ነው መጀመሪያ መጣ ከዛ በኋላ ነው ወደ አትላንታ የመጣው። አትላንታ ሲመጣ የመጀመሪያው ኢትዮጵያዊ ነበር፣ ብዙዎች እንደምርት እሱም እንደሚለው እና ያው ትምህርቱን ቀጠለ እና በኢኮኖሚክስ ዲግሪን ያገኘ። ከዛ እሱንም ወደ ከፍተኛ ደረጃ ለማድረስ አስቦ ነበር፣ ግን በመካከሉ ሁለት ዓመት እንደዚህ እንደተማረ ለፒኤችዲ ሲያጠና እያለ ወደ ንግድ ስራው የግል ስራው አዘ ነበር እና የንግድ ስራውን ሀ ብሎ ጀመረ። እዛ እንዳለ አንድ አፓርትመንት ያስተዳድር ነበር ሰለሞን፣ በትርፍ ሰዓቱ እሱን አስተዳዳሪ የሆነ ይሰራ ነበር እየተማረ ከዛ ነው እንዲ የሰለሞን ማንነት፣ የሰለሞን ባህሪያት የተጀመረው። በነገራችን ላይ የቀብሩ ስነ ስርዓት ላይ የማላቃቸው ሰዎች የማላቃውን ነገር ነው እየመጡ የነገሩ እና ቅድም እንዳልኩት ሰለሞንን አላቀውም ነበር ብዬ አልኩት። ያን ሁሉ በጎ ምግባር ይሰራ የነበረ ልጅ ነው በመጽሐፉ ቀኝ እጅ የሚሰራውን ግራህ እንዳያየ የሚለውን ደግሞ በተግባር የተረጎመ እሱ ነው። ሰርቶ መስራቱን የማይናገር ይህን አደረኩ ብሎ የማይል ነው እና አሁን የምሰማቸው ነገሮች በሙሉ አጫውቶኝ አይደለም። አልፎ አልፎ በጨዋታ መሀል አንዳንድ ሰዎች እንዲህ ሲያነሱ ልብስ ጠይቀው በዛ ነው እንጂ ሆን ብሎ እሱ ለአንድ ወይ ሁለት ነገሮች ተረፈ ሰዎች ሲናገሩ የምሰማቸው ናቸው እና ብዙ ኢትዮጵያኖችን እዛ አፓርትመንት ውስጥ ሲሆን ሲሆን በነጻ ለዛ በአነስተኛ ክፍያ እየሰሩ እንዲከፍሉ እና ትምህርታቸውን እንዲከታተሉ ያደርገናል። ከቤተሰብ ጀምሮ የውጭ ኢትዮጵያኖች ወገኖቹን ስራ ዓለም ላይም እንደዚሁ ነበር። ታክሲ ኩባንያውን ከከፈተ በኋላ ሲፒኤምሲ የሚባል እንደ መዳሊያ ነገር ነው። እሱን በነፃ ወይንም በግማሽ ክፍያ ወይንም ቀስ እያሉ እንዲከፍሉ እየሰጣቸው ኢንሹራንሱም አንድ ወር ሲከፍል አንድ ወር ሲምራቸው፣ እንደዚህ አድርገው ራሳቸውን ረዱ። ዛሬ አንቱ የተባሉ ብዙ ወገኖች አሉ። የግል ስራቸውን ለማቋቋም ለሚፈልጉ ኢትዮጵያኖች ከሀሳብ ጀምሮ ገንዘብ፣ የሰለሞን እጅ ያልገባበት መንደር የለም፣ ያልደረሰበት ወገን የለም። በእውነቱ እስቲ ወደ አነሱልኝ ወደ ታክሲ ኩባንያ ዞር ልበልና ምናልባት ምናልባት ያጫወቱት ነገር ካለ የሚያውቁት ካለ ምን አሳሰባቸውና ወደ ታክሲ ንግድ ገቡ? እውነት ግን ነው አጫውቶኛል። ያሳሰበው ምንድን ነው፣ ትምህርት ቤት እያለ አውሮፕላን ማረፊያ ዘመድ ሊቀበል ይሄዳል። ዘመድው ወዳጅ አላቀ መረሳውት ሊቀበል ሲሄድ ሁለት ሴት ልጆች ሴቶች ልጆች ወደ ከተማ ለመሄድ መሽተዋል መኪና ቶ ሲጨነቁ ያያል እና እነሱን ንውኔ ወስዳችኋለሁ ይልና አብሮ ያጨናንቅና የዛን ጊዜ የሆነች አንዲት መኪና ነበረች ይመስለኛል። ይጭንና ይመጣል። ሲመጣ እነህ ልጆች እንክፈል ይሉታል። ኖኖ ንዴ ኢትዮጵያዊ እንኳን ኢትዮጵያዊ ሆናችሁ ሌላም እንኳን ብትሆኑ አላስከፍልም ግድ የለም በዚህ በጨለማ ደግሞ እንደው ደስ ይለኛል፣ እንደው ለእናንተም እርዳታ ማድረግ ይላቸዋል። በዚህ ይለያያሉ። የእነኝህ ሁለት ልጆች በዛ በምሽት መከራ ውስጥ ጭንቁስ መሆን፣ የእሱ እርዳታ መስጠት፣ እነሱ ደግሞ ካልከፈልንህ ብለው መጨቃጨቅ፣ የዛችን የታክሲዋን ቢዝነስ ይችን ነገር ንግድ ላይ ባውላት ጥቅም ታገኛለች፣ አይደለም እንዲህ በዚህ አይነት የሚል አስተሳሰብ ግምት እንዳደረበት አጫውቶኛል። እንግዲህ ይሄ ነው የልጅነት የዛ የአማሃ ደስታ ልምድ ውጤት ምነች ማለት ነው። በቃ የአማ ደስታ የነበረው ንብረትን የማፍራት የግል ስራን የመስራት እነዚህ፣ ማለት አትላንታ ኤርፖርት ደግሞ የእነኚህ ልጆች ሁኔታ በዛ መልክ መምጣት ወደ ግል ስራው የመሄድ መንፈሱን አጠናከረው ብዬ ነው ምገም። ነጋዴ ለመሆን ነጋዴ ሆኖ መፈጠር ያስፈልጋል ብዬ አለሁ ብዙ ሰው ይላል። አቶ ሰሎሞን በቀለ ግን ለዚህ የቆሙ የህይወት ምስክር ይመስላሉ። የልጅነታቸውን ታሪክ አስተውሉ፣ እንዲያውም የሕፃንነት ልበል። አቶ መርዕድ ስለ አማሀ ደስታ ያጫውቱኝ እስኪ። አማሀ ደስታ እንግዲህ በዛን ጊዜ ከነበሩት ትምህርት ቤቶች በጣም የተለየ ብዬ ነው የምገምተው። እንዴት ነው ከክፍሎቹ በስተጀርባ ሰፊ ሜዳ አለ፣ ሰፊ ቦታ አለ። ያ ሰፊ ቦታ ለተማሪዎቹ አምስት በአራት ወይም ስድስት በሶስት የምትሆን መደብ እየተሸነሸነ ይሰጣል። በነገራችን ላይ አማ ደስታ በዛን ጊዜ የነበሩት ሊበልጡ ይችላሉ ግን አስራ ሁለት የሚኒስቴር መስሪያ ቤቶች በአምሳያነት ማደሳ በተማሪዎች መካከል ነበር ማለት የውጭ ጉዳይ ሚኒስቴር ነበር፣ ጤና ጥበቃ ሚኒስቴር ነበር፣ የገንዘብ ሚኒስቴር ነበር። እነኚ ሚኒስትሮች እና ተማሪዎቹ እየተወዳደሩ በግልጽ ንግግር እያደረጉ እየተወዳደሩ የዚህ ያንዳንዱ መስሪያ ቤት ኃላፊ የሆኑ ነበር። እርስ በራሳችሁ ማለት አምሳያ የሆነ ተቋም መስረታችሁ ማለት ነው። ተቋም ተማሪዎቹ የስራን ባህሪ እንዲለምዱ በሚል መልክ አቶ ጋሻ በዛ ጽጌ ይባላሉ ዳይሬክተሩ። አሁን የጤና ጥበቃ ሚኒስትሩ ስራው ምንድን ነው? ጧጧት እንሰልፋለን ባንዲራ ለመስቀል እንግዲህ ክፍል ከመግባታችን በፊት እያንዳንዱ ተማሪ በሰልፍ እየሄደ የጤና ጥበቃ ሚኒስትሩና ከሱ ከእሱ ጋር ጓደኞቹ ሆነው የእያንዳንዳችን ጥፍር ዘርግተን እናሳያለን። ጥፍራችንን እዛ ውስጥ ቆሻሻ አለ፣ ያልተቆረጠ ጥፍር አለ፣ ያደገ ጥፍር አለ ካለን እንወጣለን። ራሳችን ቅጫምና ቅማል ይመረምራል። ኮሌታችን ያዩና የኮሌታችን እድፍ አለው የለውም እያሉ ይመረምራሉ። የጤና ጥበቃ ሚኒስቴር ስራ ይሄ ነው። የውጭ ጉዳይ ሚኒስቴር ደግሞ ከውጭ ትምህርት ቤቶች ጋር ተማሪዎችን ማገናኘት ነው። የግብርና ሚኒስቴር እንግዲህ ስንመጣ ግብርና ሚኒስቴር ነው። ቅድም እንዳልኩት መደብ ያችን መደብ ለሚፈልግ ተማሪ ሰጠዋል። እዛ መደብ ላይ የጓሮ አትክልት እንተክላለን። የእርሻ ጊዜ ማለት ነው። አዎ ጎመን፣ ካሮት፣ ቃሪያ፣ ቲማቲም፣ ጥቅል ጎመን እነኚህ ዘሮች ይሰጡናል። ያንን ዘራለን፣ እንኮተኩታለን፣ እናርማለን፣ እናጠጣለን። በሚደርስበት ጊዜ ያንን እየሰበሰብን ወስደን ሁላችሁም የ ቤተሰቦቻችን ለወላጆቻችን ነው የምንሰጠው። ሰለሞን እንግዲህ ቀደም ብሎ ያችን መደብ አለችው። በዛች የሚያገኛትን ቲማቲም፣ ቃሪያ የሚያመርታትን እየወሰደ ለማማ ይሰጣል። ለማማም እንግዲህ ገበያ ውስጥ ከሚሸጠው እጥፍ ዋጋ ልጅ ስለሆን ለመርዳት እየተባለ ይሰጠዋል። አሁን ሲያጫውተኝ ሰለሞን አጠገቡ ኮሰስ ያለ መደብ ሲያገኝ ወይም በደንብ ያልተያዘ መደብ ሲያገኝ ወይም ገንዘብ የቸገረው ልጅ ተማሪ ካለ ተማሪ ገንዘብ የሚደላው ተማሪ የለም እርግጥ ግን ገንዘብ የሚፈልግ ተማሪ ካለ ያንን መደብ ይገዛዋል። ሰለሞን ጎን ያለው የሚመራቅ ብላለው መደብ ይገዛል። ደሮቻችን አንድ መደብ ሲኖረን ሰለሞን ሁለት ሶስት መደብ ይኖረን ደ ወስዶ የሚሸጠው ቲማቲም ቃሪያምን እሷ እሷ ነገር እንግዲህ እንደው ለዚህ ለግል ስራ ለብዝነስ አእምሮ ውስጥ እንደ ቀር ተቀረጸበት ተጸነሰበት የሚለው ሁ ወደኋላ ሄጄ ሳየው ከልጅነት ጀምሮ እንዲህ አይነት መንፈስ እንዲህ አይነት አላማ ነበረው ብዬ አስባለሁ። አቶ ሰሎሞን ወንድሞቻቸውና እህቶቻቸው ሁሉ ተወልደው ያደጉት ቀጨኔ ነው። ቀጨኔ በጣም ነው የሚወደው። ቀጨኔን ብዙ ትዝታዎች አሉ። ቀጨኔ ብባ ጋራ ተከትለን ልጆች ሆነን በተለይ ፋሲካ ስንሄድ ሌሊት ስናድር አባታችን እግር ስር ነው የምንሆነው ተንሱ በሚባልበት ጊዜ በመቋሚያ ለዚያ በእግራቸው ተነሱ። እኛ እንቅልፍ ይዘናል እንግዲህ፣ እዛው ሆነ እና ብዙ ትዝታዎች አሉ። በሰፈሩ የተከበሩ ሰዎች እዛን ጊዜ ከበሮ አመታታቸው፣ የጽናጽል አያያዛቸው እሱ ይመስጠው ነበር እና አሁን ካደገ በኋላ ስንጫወት አቶ ከሬቴዜላ አቶ ከሬበላታ ከሬቴዜ ደጃማች ከሬቴዜላ እያለ እነሱን ጥሩ ያስታውሳል። እዛ ነው ያደግነው። ምናልባት እንግዲህ ከዛው ተያይዞ ይሆናል እዚህ ሜሪላንድ፣ ዋሽንግተን ዲሲ አቅራቢያ ያለውን ደብረ ገነት መድኃኔዓለም ቤተ ክርስቲያን ከቆረቆሩት ሰዎች እያገዙም እየደገፉም ከቆዩ ሰዎች አንዱ ነበሩ አቶ ሰሎሞን። ምናልባት ከዛው የተያዘ ይሆን። ጥሩ አገናኘኸው። እኔ በዛ ምርከ ላየሁትም ነበር። ልክ ነህ። እና አሁን እንዳልኩ በጣም ቀጨኔ ትዝታ አለው። በጣም ይወደዋል። አንዱ ጓደኛ አለው። ኒውዮርክ ነው የሚኖረው፣ ግን አሁን ለተወሰነ ስራ ጉዳይ ኢትዮጵያ ሄደዋል እና ጴጥሮስ አክሊሉ ይባላል። እሱ የቀጨኔን ነገር ስለሚወድ ሰለሞን እባክን የክርስትና ስሙ ስጠኝና እንደ ስሙን ላስጠራ ብሎ ሰጥቼው ሳምንቱ ሙሉ ስሙ ሲጠራ ነበረ ብሎ ነግሮኛልና ለሱም አጫውቶታል። የቀጨኔን ነገርና እንዳልከው መሰረት ነው ያነበለ ለማለት ይችላለ። እንግዲህ የመድኃኔ ዓለም ነገር ከተነሳ አይቀር ከአቶ ሰሎሞን ንቁ የማህበረሰብ ተሳትፎች አንዱ አብያተ ክርስቲያንን ማገዝ ነው። ከአትላንታ ሳህሊተ ምህረት መስራቾች አንዱ የመሆናቸውን ያህል ዋሽንግተን አቅራቢያም የሚገኘው ደብረገነት መድኃኔ ዓለም ቤተ ክርስቲያንም የእርሳቸውና አብረዋቸው የነበሩ ሰዎች ጥረት ውጤት ነው። እኔ ንጋቱ ጥላሁን እባላለሁ። በዛን ጊዜ ከአቶ ሰለሞን ጋር በየጊዜው በምንገናኝበት ጊዜ የደብረ ገነት መድኃኔዓለም ቤተ ክርስቲያን የአስተዳደር ቦርድ ሊቀመንበር ነበር። በዛ ምክንያት በየጊዜው አነጋግራቸው ነበር አቶ ሰለሞንን። እና የቤተ ክርስቲያናችን ትልቅ አውታር የሆኑ የሚያኮሩ ወገናችን ናቸው። የአቶ ሰለሞን በቀለ የድጋፍ እጆች እስከ በጎ አድራጎት ድርጅቶችና ግለሰቦችም ይዘልቃል። አቶ መርድ በቀለ አልፎ አልፎ ነካክተውልኛል። የኢትዮጵያን ባህልና ቅርስ በዋሽንግተን ዲሲ፣ በሌሎችም የአሜሪካ ግዛቶች፣ በካናዳና በአውሮፓም ላለፉት ሦስት አሥርት ዓመታት ሲያስተዋውቅ ሲያከብር የኖረው የጣይቱ የባህል ማዕከል መሥራችና መሪ ዓለም ፀሐይ ወዳጆ ስለ አቶ ሰሎሞን በቀለ ተግባራት እኔም እማኝ ነኝ ብላኛለች። የተከበራችሁ አድማጮች፣ እጅግ ብዙ ሰዎች እያነጋገርኩት በብዙ ጉዳዮች ላይ አቶ ሰለሞን በቀለን በሚመለከት በሌላ ዝግጅት ይዤላችሁ መለሳለሁ። ዌብሳይታችንና ፌስቡክ ገጻችንም ሙሉ ታሪክ ሰፍሯል። ወደ ተከታዩ ዘገባ እንለፍ። አመታዊው የዓለም ኢኮኖሚ መድረክ የተከፈተው የንግድ ንትርክ የብሪታንያ ከአውሮፓ ኅብረት መውጣትና የኢኮኖሚ እድገት ማዝገም ስጋት ባሳደረበት ወቅት ነው ስትል የአሜሪካ ድምፅ ዘጋቢ ማርያም አዲያሎ ባጠናቀረችው ዘገባ ተጠቅሳለች። አዳነች ፍሳዬ ታቀርበዋለች። ሦስት ሺህ የሚሆኑ ነጋዴዎች የመንግስት መሪዎችና ሌሎች ዜጎች በያዝነው ሳምንት በስዊዘርላንድ ዳቮስ ከተማ በመካሄድ ላይ ባለው ጉባኤ እየተሳተፉ ናቸው። የዓለም ኢኮኖሚውን መድረክ የመሰረቱት ዋናው ሊቀመንበሩ ክላውስ ሸዋፕ የዓለም ኢኮኖሚን ለማጠናከር ዓለም አቀፍ ትብብር እንደሚያስፈልግ አስገንዝበዋል። ከአስር ዓመታት በፊት በዓለም ደረጃ የኢኮኖሚ ቀውስ ከተከሰተበት ጊዜ አንስቶ አዝጋሚና ወጥ ያልሆነ ማገገም ነው የታየው። በአንጻራዊ መልኩ በስስ የረጋ በረዶ ላይ እየተራመድን ይመስለኛል። ምክንያቱም በቅርቡ ታትሞ የወጣው በዓለም ደረጃ ስለሚንዣበበው አደጋ የቀረበውን ዘገባ ስናጤን በዓለም ኢኮኖሚ ላይ ብዙ አደጋዎች እንደተደቀኑ እናያለን። ስለሆነም ዓለም አቀፍ ትብብርን ማጠናከር በጣም ጠቃሚ ይመስለኛል። አሁን እዚህ ዳቦስ ማግኘት የምንፈልገው ይህንን ነው። የዓለም የኢኮኖሚ መድረክ ያወጣው በዓለም ደረጃ ስለ ተደቀነው አደጋ የሚገልጸው ዘገባ በከፊልም ቢሆን በአበይት ኃይሎች መካከል ባሉት የመልክዓ ምድራዊና የፖለቲካ ውጥረቶች ምክንያት የኢኮኖሚ መዳከም ሊኖር እንደሚችል ያስጠነቅቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚገኙባቸው በርካታ የዓለም መሪዎች በኢኮኖሚው መድረክ ጉባኤ አልተገኙም። ትራምፕ በሀገሪቱ ታሪክ ባልታየ ርዝመት ከፊል የመንግሥት መስሪያ ቤቶች መዘጋትን አስመልክቶ በተጠመዱበት ወቅት ነውና። ይሁንና የውጭ ጉዳይ ሚኒስትራቸው ማይክ ፖምፔዮ በቪዲዮ በተደረገው ጉባኤ ከቻይና ጋር ስላለው የንግድ ንትርክ ተናግረዋል። በሁለቱ ሀገሮቻችን መካከል የሌለ ሀያላን ግጭት መኖሩ አይቀሬ ነው የሚሉ ሰዎች አሉ። እኛ ግን በዛ መልክ አናየውም። አብረን ለመስራት የምንችልባቸውን ቦታዎችን ነው ማግኘት የምንፈልገው። በሁለቱም ሀገሮች መካከል ትብብር ሊኖር የሚችለው አንዳንድ ቅድመ ግዴታዎች ሲሟሉ ብቻ ነው በሚለው ላይ ፓምፖዮ ጫን አድርገዋል። ነጻና ክፍት ባህሮች ሲኖሩ ሀገሮች ዕቃዎቻቸውን በዓለም ዙሪያ ለማዘዋወር ሲችሉ እያንዳንዳቸው ሀገራት ፍትሐዊና ግልጽነት ባለው ሁኔታ ለመወዳደር የሚያስችላቸው ፍትሐዊና የሁሉም መግባባት ያለበት የንግድ አሰራር ሲኖር ነው። ሌላ በዳቦስ ጉባኤ ያልተገኙት መሪ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ናቸው። በቅርቡ የብሪታንያን ከአውሮፓ ሕብረት አወጣጥ ሂደት ያቀረቡት እቅድ ተቀባይነት ባለማግኘቱ የትምምን ድምፅ ቀርቦባቸው ማለፋቸው የሚታወስ ነው። የቃጭነት የቁፋሮና የመርከቦች ዝውውር ስቴናፕ መሪ ካል ጆሃን ሃግማን ታዲያ ስጋታቸውን ገልጸዋል። የብሪታንያ ከአውሮፓ ሕብረት መውጣት በከባድ ሁኔታ ከተከናወነ አብይ መሰናክሎች ሊያስከትል ይችላል። ለዚህ ለመዘጋጀትም በጣም ከባድ ይመስለኛል። ስለሆነም ሰዎች ወደ ልቦናቸው እንዲመለሱና አሁን በምናደርገው መልክ ለመቀጠል የሚያስችሉን መሪዎች እንዲኖሩን ተስፋ እናደርጋለን። ኦክስፋም የተባለው የሬዲኤት ድርጅት በበኩሉ የኢኮኖሚ እድገት እያዘገመ መሆኑን ገልጾ በዓለም ደረጃ የገቢ መመጣጠን ያለመኖሩ ሁኔታ እየከፋ ሄዷል ሲል በዳቦስ የተሰበሰቡትን ልሂቃን አስጠንቅቋል። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ይቀርባል። ደህና እደሩ።